የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ደርገዋል። የሰብአዊ ድጋፍ በተቻለ ፍጥነት እና መጠን እንዲቀርብ ለማድረግ ተሞክሯል። በድርድሩ በመንግስት በኩል የሚሳተፉ አካላትን ሰይመዋል፣ ስራቸውን ጀምረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምን ነው የሰማችሁት። የኢትዮጵያ መንግሥት ቀደም ሲል በርካታ የመተማመን መንፈስ ሊገነቡ የሚችሉ እርምጃዎችን ወስዷል ካሉበት የእርቅና የሰላም ጉዳይ በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ይህ በሰላም ነው የሚል ቋንቋ መሰማቱ በአዎንታዊነት ወስደዋለሁ ሲል ሰሞኑን የተናገረው ህወሓት በበኩሉ ዝርዝር አስተያየት ለመስጠት ግን አሁን ባለው ሁኔታ አልችልም ማለቱም ተዘግቧል። አድማጮች፣ የዚህ ሙሉ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ኢትዮጵያና ሱዳን ውጥረትን ከማባባት እንዲጡ የተገለጸውን የሚመለከት ሌሎች በርካታ ዝርዝር ያላቸው ዘገባዎችና ቅንብሮችን ይዘናል። ሐሙስ ሐምሌ 7 2014 ዓ ም የምሽቱ አስተናጋጃችሁ አሉ አከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሪየስ ሪገስ ናቸው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከድርጅ ደስታ ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስና እስራኤል መሪዎች የኢራንን የኒውክሌር አደጋ ስጋት ማቆምና የእስራኤልን ራስን የመከላከል አቅም በማሳደግ አብረው ለመስራት የተስማሙበትን የጋራ ሰነድ መፈረማቸው ተገለጸ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንና የእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ በኢራን የኒውክሌር ፕሮግራም ስምምነት አፈጻጸምና ስጋት ላይ ያላቸውን ልዩነት በይፋ ቢያመለክቱም እስራኤል ራሷን የመከላከል አቅም ለማጠንከር የኢራንን ጠባጫሪነትና የማተራመስ እንቅስቃሴዎች ለመቋቋም ከዩናይ ከዩናይትድ ስቴትስ ጋር አብረው እንደሚሠሩ የተስማሙበትን የጋራ ሰነድ ፈርመዋል። ኢራኖችን ዲፕሎማሲ አያቆማቸውም ሲሉ ሁለቱም መሪዎች ዛሬ በሰጡት መግለጫ ላይ የተናገሩት። የእስራኤል ተጠባባቂ ጠቅላይ ሚኒስትር ላፔድ ኢራንን የሚያቆማቸው ብቸኛው መንገድ የኒውክሌር ፕሮግራሙን በመስራት የሚገፉበት ከሆነ ነጻው ዓለም ኃይል የሚጠቀም መሆኑን ማወቃቸው ነው ብለዋል። ኢራን የኒውክሌር ጦር መሳሪያ እንደማይኖራት ያላቸውን ቁርጠኝነት የገለጹት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ይህን ውጤት የሚያስገኘው ብቸኛው መንገድ ዲፕሎማሲ ነው ብዬ ማመኔን አሁንም እቀጥልበታለሁ ብለዋል። አድማጮች፣ ሰሞኑን መካከለኛው ምስራቅን ለመጎብኘት በዚያ ስለሚገኙት ፕሬዚደንት ጆ ባይደን የተጠናቀረውን ዘገባ በምሽቱ የዝታኔ ክፍለ ጊዜያችን እናቀርባለን። ካሜሩን ባለፉት አምስት ዓመታት ከተገንጣዮቹ ጋር በተደረገው ውጊያ የወደመውን ምዕራባዊ የአገሪቱ ክፍል መልሶ ለመገንባት ዓለም አቀፍ እርዳታ ጠይቃለች። ባለስልጣናቱ እንዳመለከቱት እንደ አውሮፓ አቆጣጠር በ2020 ለመገንባት ታቅደው የተጀመሩት መንገዶች፣ ትምህርት ቤቶች፣ ሆስፒታሎች፣ የገበያ ስፍራዎችና መኖሪያ ቤቶች በመካሄድ ላይ ባለው ውጊያና በበጀት እጥረት ሳቢያ ተሰናክለዋል። እንግሊዝኛ ተናጋሪ በሆኑት ሰሜንና ምዕራብ ግዛቶች ውስጥ ተጀምረዋል የተባሉት ፕሮጀክቶችን መልሶ ለመገንባት ከሚያስፈልገው 150 ሚሊዮን ዶላር ውስጥ እስካሁን የተገኘው 18.2 ሚሊዮን ዶላር ብቻ መሆኑን ባለስልጣናቱ አመልክተዋል። በዋነኝነት የፈረንሳይ ተናጋሪ በሆነው ክልል ውስጥ ያሉት የካሜሩን ባለስልጣናትም በተገንጣዮችና በመንግስት ወታደሮች መካከል የተጧጧፈው ውጊያ አንጻራዊ ሰላም በሰፈነባቸው በከተሞችና መንደሮች ያሉትን መሰረተ ልማቶች መልሶ ለመገንባት አስቸጋሪ ያደረገው መሆኑን ገልጸዋል። ጉተሬጅ ሩሲያ ዩክሬንን ከወረረችበት እንደ ኤሮፓ አቆጣጠር የካቲት 24 አንስቶ በዩክሬን የተከማቸውን በሚሊዮኖች ቶኖች የሚቆጠር እህል ኤክስፖርት ለማድረግ በሩሲያና በዩክሬን መካከል በሚደረገው ስምምነት በሩሲያና በዩክሬን እንዲሁም በቱርክና በተባበሩት መንግስታት መካከል አጠቃላይ ስምምነት መኖሩን አስታውቀዋል። የዛሬው አሳጊና ውጤታማ እርምጃ ነው ሲሉ በአራቱ ወገኖች በኢስታንቡል እየተደረገ ያለው ንግግር ስለሚገኝበት ሁኔታ ትናንት ረቡዕ ለሪፖርተሮች በሰጡት መግለጫ የተናገሩት ጉተሬዥ ወደ ተሟላው ስምምነት የሚወስድ አንድ እርምጃ ነው ብለዋል። በሌላም በኩል የሩሲያ ሚሳይሎች ዛሬ ሐሙስ የማዕከላዊ ዩክሬን ከተማ የቪኔትሲያን በመደብደብ ቢያንስ 20 ሰዎችን ገድለው ወደ 90 የሚደርሱትን ደግሞ ማቁሰላቸውን የዩክሬን ባለሥልጣናት አስታወቁ። ከዩክሬን ዋና ከተማ ኪየቭ 270 ኪሎ ሜትር ርቀት ላይ ወደምትገኘው ወደዚች ከተማ የተተኮሱት ሶስት ሚሳይሎች በማዕከላዊ ከተማ የሚገኙ የቢሮ ህንፃዎችን መምታታቸውን ፖሊስ አስታውቋል። ሚሳይሎቹ የተተኮሱት በጥቁር ባህር ከሚገኙት የሩሲያ የጦር መርከቦች ሲሆን በአካባቢው የሚገኙ የመኖሪያ ቤቶችንና በመኪና ማቆሚያ ስፍራ የነበሩ 50 ተሽከርካሪዎችን ማውደማቸው ተገልጸዋል። የቪኒትሲያን አገረ ገዢ ሰርሂ ቦርዞቭ የዩክሬን አየር መከላከያ ሌላኛው አራተኛ ሚሳይል በአካባቢው መጥተው መጣላቸውን አስታውቀዋል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ቱርክ በሰሜን ሶሪያ በድጋሚ ልታካሄድ ያሰበችው ወታደራዊ ዘመቻ ያሳሰባቸው መሆኑን በይፋ እየገለጹ ነው። ባለስልጣናቱ ይህ አይነቱ የቱርክ እርምጃ በአካባቢው ያሉ የዩናይትድ ስቴትስ ኃይሎችን ለአደጋ የሚያጋልጥና ከእስላማዊ መንግስት ተዋጊዎች ጋር በሚደረገው ትግል ላይ እጅግ አደገኛ የሆነ ጥፋትና መዘዝ እንደሚያስከትል ገልጸዋል። ቱርክ ባለፈው ወር ጀምሮ በሶሪያ ድንበር በኩል አሁን ያለውን የ30 ኪሎ ሜትር የደህንነት ቀጠና ለማስፋት ስጋት መደቀኗ ሶሪያ ውስጥ ባሉ የዩናይትድ ስቴትስ አጋሮች በዋሽንግተንና በአንካራ መካከል ጠንከር ያለ ንግግር መቀስቀሱ ተመልክተዋል። ይሁን እንጂ ንግግሮቹ ውጤት አለማምጣታቸውና ከአንካራ በኩል የሚሰሙ ዛቻዎች የተለያዩ የዩናይትድ ስቴትስ ባለሥልጣናት ወደ አደባባይ በመውጣት ከሌላው የቱርክ ወረራ ደህና ነገር ሊመጣ እንደማይችል እንዲገልጹ አድርጓቸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ጄምስ ዌብ ቴሌስኮፕ በተባለው የጠፈር መመልከቻ መሳሪያው የመጀመሪያውን የተሟላ የባለቀለም ምስል ማሳየት ቀጥሏል። ለመጀመሪያ ጊዜ በህዋው ላይ የሚገኙ ከዋክብትና ጋላክሲዎችን ጨምሮ ጥልቅ የአጽናፍ ገጽታዎችን ያሳየው ናሳ የተሟላውን ምስል መልቀቅ የጀመረው ባለፈው ማክሰኞ ነው። ፕሬዝደንት ጆ ባይደን በአጽናፈ ዓለም ወይም ዩኒቨርስ ታሪካችን አዲስ መስኮት ነው ብለውታል። አስር ቢሊዮን ዶላር ያወጣው መመልከቻው ቴሌስኮፕ እስከዛሬ ወደ ጠፈር ከተላኩት ሁሉ ትልቁና ወደ ህዋ አጽናፍ ርቆ በመዝለቅ አቅሙ ወደር የሌለው መሆኑ ተመልክተዋል። ቴሌስኮፑ ወደ ጠፈር የተወነጨፈው እንደ ኤሮፓ አቆጣጠር ታህሳስ 25 ደቡብ አሜሪካ ከሚገኘው የፍሬንች ጋያና ጣቢያ ሲሆን ወደ ታች ወደ ምድር ምስል ከማቀበሉ በፊት ከምድር 1.6 ሚሊዮን ኪሎ ሜትሮችን ርቆ መጓዙ ተገልጿል። የሽሪላንካ ሕግ አውጪ ምክር ቤት አባላት በሚቀጥለው ሳምንት ቀሪውን የቀድሞ ፕሬዝደንት ጎታባያ ራጃብክሳ የስልጣን ዘመን የሚሸፍን አዲስ ፕሬዝደንት ለመምረጥ ማቀዳቸውን አስታወቁ። በሌላም በኩል ጠቅላይ ሚኒስትር ራኒል ዊክር ሬሚሴን ጊሄ በአገሪቱ ዋና ከተማ ኮሎምቦ እስከ አርብ የሚቆይ የሰዓት እላፊ ማወጃቸው ተመልክተዋል። ሁኔታውን በቅርበት እየተከታተሉ መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ለግጭቱና የተቃዋሚዎቹ ቅሬታዎች መሰረታዊ ምክንያት እልባት መስጠቱ አስፈላጊ ነው ሲሉ ተናግረዋል። ጉተሬዥ ትናንት ረቡዕ ባስተላለፉት የትዊት መልእክት ሁሉም የፖለቲካ መሪዎች በመቻቻል መንፈስ ለሰላማዊና ዲሞክራሲያዊ ሽግግር እንዲሰሩ አሳስባለሁ ብለዋል። የእንግሊዝ ህግ አውጪዎች ባለፈው ሳምንት ለውራት ሲነገር በቆየው የሥነ ምግባር ጉድለት ስልጣናቸውን እንደሚለቁ ባስታወቁት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ምትክ አዲስ መሪ ለመምረጥ ዛሬ ሐሙስ ድምፃቸውን እንደሚሰጡ ተነግረዋል። ትናንት ረቡ ለመጀመሪያ ጊዜ እጩነት የሚያስፈልገውን የሀያ ባልደረቦቻቸው ባልደረቦቻቸውን ድምፅ ማሰባሰብ የቻሉ ስምንት እጩዎች ለመጀመሪያው ዙር ምርጫ መቅረባቸው ታውቋል። ከተፎካካሪዎቹ መካከል ሁለት አሸናፊ እጩዎች ከተለዩ በኋላ መላው አገሪቱ ለሚገኙ 180,000 የወግ አጥባቂ ፖለቲካ ፓርቲ አባላት ድምፅ እንደሚቀርቡም ተገልጿል። ከሁለቱ አሸናፊ በመሆን የሚመረጠው እንደ ኤሮፓ አቆጣጠር መስከረም አምስት የሚገለጽ ሲሆን ወዲያውኑ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሐምሌ 7 2014 ዓ ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሰፋ ናቸው። የማኅበራዊና ዌብ ዝግጅቶቻችንን የምታቀናብረው አባየው ገበያው፣ የዕለቱ ዋና አዘጋጅ ቆንጅ ይታየ፣ የቀጥታ ስርጭት ምስልና ድምፅ አቀናባሪያችን ደግሞ ራም ማክሊን ነው። በዓለም ዜናዎች የጀመረው መደበኛው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብየር እስ ወሰዳቸው ቀደም ብለን በመግቢያው የጠቆምነው ዘገባ ነው። ለሰሜን ኢትዮጵያው ጦርነት የሰላም መቋጫ ለማብጀት በታለመ ጥረት መንግስት ለሚወስዳቸው እርምጃዎች ከህወሓት ወገን አዋንታዊ ምላሽ እየተሰጠ አይደለም ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው ዕለት መግለጫቸው በሰጡበት ወቅት ህወሓትን የጸባጫሪ ድርጊቱን ቀጥሏል ሲሉም ከሰዋል። ይህን ክስ የማይቀበለው ህወሓት በበኩሉ በተቃራኒው መንግስትን ተጠያቂ ሲያደርግ መቆየቱ የሚታወስ ነው። አምባሳደር መለስ አለም በዛሬው መግለጫቸው ሌሎች ጉዳዮችም አንስተዋል። ኬኔዲ አባተ ተከታትሎታል። የውጭ ጉዳይ ሚኒስቴር ቃል አቀባይ በመሆን ዳግም የተሰየሙት አምባሳደር መለስ አለም ዛሬ በሰጡት የመጀመሪያ መግለጫቸው መንግስት ከህወሀት ጋር ለመደራደር ከሚያደርገው ዝግጅት ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሰጥተዋል። መንግስት ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሔ ለማምጣት ተደራዳሪ አካል በመሰየም ወደ ስራ መግባትን ጨምሮ የተለያዩ እርምጃዎችን መውሰዱን ስለመቀጠሉ የገለጹት አምባሳደር መለስ አለም ከህወሀት በኩል ግን በጎ ምላሽ እንደሌለ ነው የተናገሩት። በመሆኑም አለም አቀፉ ማህበረሰብ በ ህወሀት ላይ ጫና እንዲያደርግ አሳስበዋል። ከህወሀት ቡድን ጋር የሚደረግ ድርድር በተመለከተ ይሄ መንግስት በተደጋጋሚ ሲገልጸው የቆየ ነው። በአፍሪካ ህብረት የሚደረግ ድርድርና ሽምግልና ነው። መንግስት ቀደም ሲል በርካታ የመተማመን መንፈስ ሊገነቡ የሚችሉ እርምጃዎችን ሲወስዱ ቆይቷል። በፖለቲካ ውስጥ ሚና የነበራቸው ሰዎች ከእስር እንዲፈቱ ተደርገዋል። የሰብአዊ ድጋፍ በተሻለ ፍጥነት እና መጠን እንዲቀርብ ለማድረግ ተሞክሯል። በድርድሩ በመንግስት በኩል የሚሳተፉ አካላትን ሰይመዋል፣ ስራቸውን ጀምረዋል። የኮሚቴውን እንቅስቃሴ የሚመራ መርሃዊ መንገድ ለማሳየት ተሞክሯል። ስለዚህ በኢትዮጵያ በኩል ድርድሩ በአፍሪካ ህብረት እንዲቀጥል ይፈለጋል። ድርድሩ የትም ተካሄደ የት፣ በኢትዮጵያ በኩል የተቀባይነት ችግር የለውም። በመንግስት በኩል እንደዚህ አይነት ጥረት ይደረግ እንጂ በህወሃት ቡድን በኩል በላይ አመራሩ የቤት ስራ የሆነው የጠባጨሪነት ድርጊት እና የጦርነት አሳሙ መምታት ነው። ይህ አካባቢ ተጨማሪ ጦርነትን ማስተናገድ አይችልም። ዓለም አቀፉ ማህበረሰብ ይህ ቡድን ወደ ሰላም እንዲመጣ፣ ለሰላም እድል እንዲሰጥ ተገቢውን ጫና ማድረግ ይኖርበታል። የኢትዮጵያ መንግስት በዓለም ባንክ የገንዘብ ድጋፍ በትግራይ ክልል የማገገሚያ ፕሮጀክት ለመተግበር ከተባበሩት መንግስታት ድርጅት የፕሮጀክት አገልግሎቶች ቢሮ ጋር የሶስተኛ ወገን የማስፈጸሚያ ስምምነት መፈራረሙም ለሰላም ያለው ጥረት ማሳያ እንደሆነ ነው ያነሱት። በመንግስት የሚቀርቡበትን የጸብ አጫሪነት ክሶች ከዚህ ቀደም በተደጋጋሚ ውድቅ ሲያደርግ የቆየው ህወሀት በበኩሉም መንግስት እንደሚለው በመሸነፍ ሳይሆን ከአማራና አፋር ክልሎች ጦሩን በገዛ ፈቃድ ከማስወጣት ጀምሮ ለሰላማዊ ሂደት የተለያዩ እርምጃዎችን መውሰዱን መግለጹ አይዘነጋም። በተቃራኒው ለሰላማዊ መፍትሄ የሚረዱ እርምጃዎችን አይወስድም በማለት የኢትዮጵያ መንግስትን የሚከሰው ህወሀት በኬንያ መንግስት መሪነት ለሚካሄድ ድርድር ዝግጁ መሆኑንም አሳውቋል። ምንም እንኳን ለሰላም ድርድር ዝግጁ መሆናቸውን ሁለቱም አካላት ያሳወቁ ቢሆንም ነገር ግን አንዳቸው ሌላኛቸውን መክሰሳቸውን እንደቀጠሉ ነው። አምባሳደር መለስ በዛሬው መግለጫቸው ከህዳሴ የግድቡ ጋር በተያያዘ በሰጡት ማብራሪያ ደግሞ የግድቡ ሙሌት በተለ በተለመደው መልኩ እንደሚከናወን ተናግረዋል። መሬት ላይ የሚካሄደው የግንባታ ስራ ቀጥሏል። የግንባታ ስራው ሲቀጥል የሙሌቱም ስራ በዛ ደረጃ የሚሄድ እንደሆነ መገንዘብ ያስፈልጋል። የተለያዩ የመገናኛ ብዙኃን አንዳንዴ የሚጣረሱ ዘገባዎችን እኛም እናያለን። ከሙሌቱ በተጨማሪ ሦስቱ ሀገሮች የሚያካሄዱት ኢንፎርማል ውይይት እንደቀጠለ መሆኑን መገንዘብ ያስፈልጋል። ከህዳሴ ግድብ ጋር ያሉ ልዩነቶች በውይይት እና በምክክር እንዲጠናቀቁ የኢትዮጵያ መንግስት ጽኑ ፍላጎት ነው። ለዛም ገንቢ ሚና መጫወቱን ይቀጥላል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ባነሱት ነጥብ ደግሞ በሳውዲ አረቢያ በችግር ላይ የሚኖሩ ኢትዮጵያውያንን የመመለሱ ተግባር ቀጥሎ ባለፉት አራት ወራት ከ50 ሺህ በላይ ዜጎች መመለሳቸውን ገልጸዋል። ከዚህ ቀደም ሳውዲ አረቢያ የሚኖሩ ዜጎቻችንን ለመመለስ ስንሰራ ቆይተናል። አንድ መቶ ሁለት ሺህ የሚሆኑ ዜጎቻችንን ነው ለመመለስ እቅድ የተያዘው በሳምንት ሶስት ጊዜ ከመጋቢት እስከ ሰኔ 27 ድረስ 126 በረራዎችን በማድረግ ከታቀደው አንጻር 50 በመቶ የሚሆኑ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በተጨማሪም በተለያዩ የአፍሪካና መካከለኛው ምስራቅ ሀገራት በአስቸጋሪ ሁኔታ ውስጥ የሚኖሩ ከ12000 በላይ ኢትዮጵያውያንን ወደ ሀገራቸው የመመለስ ስራ ዛሬ እንደሚጀምርም ቃል አቀባዩ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። አድማጮች ቀደም ሲል በቀረበው ርዕስ ላይ በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በሰጡት አስተያየት በሰላም ነው የሚል ቋንቋ በቃልም ቢሆን መሰማቱን በአዎንታዊነት እንወስደዋለን ብለዋል። ዝርዝሩ ምንድን ነው የሚለው የሚለው በተሟላ ደረጃ በዝርዝሩ ላይ መልስ መስጠት የምንችልበት ደረጃ ላይ ነው። በተሟላ ደረጃ ምንድን ነው ምን አይነት ነገሮችን ነው በሰላም ጥሪያቸው የሚያካትቱት የሚለውን ነገር ስናይ በተሟላ ደረጃ ምንተነት ነው ምላሽ የምንሰጥበት ነው የሚሆነው። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በተለያየ ርዕሰ ጉዳዮች ዙሪያ ከሰጡት አስተያየት የተወሰደ ነበር። አድማጮች ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል፣ የፍርድ ቤት ውሎ ነው። በሙስና ወንጀል ተጠርጥረው ትናንት በቁጥጥር ስር የዋሉት አቶ ምትኩ ካሳና ልጃቸው ዛሬ ፍርድ ቤት መቅረባቸውን ይመለከታል። ሁለቱን ተጠርጣሪዎች ፍርድ ቤት ያቀረበው የፌዴራል ፖሊስ አቶ ምትኩ ከኤልሻዳይ የበጎ አድራጎት ድርጅት ጋር በመመሳጠር ፈጽመዋል ያላቸውን የሙስና ወንጀሎች በተመለከተ ያሰባሰበውን መረጃ ለችሎቱ አቅርቦ ለተጨማሪ ምርመራ የ14 ቀናት ቀጥሮ ጠይቋል። የፖሊስን የጊዜ ቀጠሮ ጥያቄ በመቃወም መከራከራቸውን ለአሜሪካ ድምፅ የገለጹት የተጠርጣሪዎቹ ጠበቆች ጉዳዩን የተከታተለው ፍርድ ቤት ለፖሊስ የ14 ቀናት የጊዜ መፍቀዱን ነው ያመለከቱት። አሁንም ኬኔዲ አባተ። የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳና ልጃቸው እያሱ ምትኩ የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርበው ጉዳያቸው ታይቷል። ሁለቱን ተጠርጣሪዎች ፍርድ ቤት ያቀረበው የፌዴራል ፖሊስ ኮሚሽን መርማሪዎች አቶ ምትኩ ከኤልሻዳይ የበጎ አድራጎት ድርጅት ጋር በመመሳጠር ፈጽመዋል ያሏቸውን የሙስናና በህገወጥ መንገድ የተገኘ ገንዘብን ህጋዊ ያስመስሉ የመጠቀም ወንጀል በተመለከተ ያሰባሰቡትን ማስረጃ ለፍርድ ቤቱ አሰምተዋል። ከእነዚህም መካከል የተረጂዎችን ቁጥር ከፍ በማድረግና የሌሉ ተረጂዎችን እንዳሉ በማስመሰል ኢትዮጵያ በከፍተኛ የውጭ ምንዛሪ ያስገባቸውን ከ7200 ኩንታል በላይ የስንዴና የበቆሎ እህል እንዲሁም 28000 ሊትርና ጥሬ ገንዘብ አቶ ምትኩ ከሚመሩት ተቋም ወጪ ተደርጎ ለኤልሻዳይ ድርጅት እንዲሰጥ አድርገዋል የሚል ይገኝበታል። በተጨማሪም በሁለተኛ ተጠርጣሪ በአቶ ምትኩ ልጅ በኢያሱ ምትኩ ስም ከኤልሻዳይ ድርጅት የተገዙለት ሁለት መኪኖች መኖራቸውን ፖሊስ ገልጿል። ለልጃቸው ለአቶ ኢያሱ ኤልሻዳይ የተባለው የበጎ አድራጎት ድርጅት ከ2013 ዓ ም ጀምሮ በወር 15000 ብር የቤት ኪራይ ተከራይቶለት እንደሚያኖረውም ነው የፖሊስ ማስረጃ የሚያመለክተው። ፖሊስ አክሎም ከ2006 እስከ 2012 ዓ ም ድረስ 472886304 ብር ከ33 ሳንቲም ወጪ ተደርጎ ለድርጅቱ መከፈሉን አመልክቷል። በዚህም ከድርጅቱ ጋር በመመሳጠር ያልተገባ ጥቅም ሰላም በማግኘት ቤትና ሌሎች ንብረቶችን ማፍራታቸውን የገለጸው ፖሊስ ምንጩ ያልታወቀ የተለያየ የውጭ አገር ገንዘብ ከአቶ ምትኩ ካሳ ቤት መገኘቱንም አስረድቷል። እስካሁን ላደረገው ምርመራ የ15 ምስክሮችን ቃልና በርካታ የሰነድ ማስረጃዎችን መሰብሰቡን አስታውቆ የተጨማሪ ምስክሮችን ቃል ለመቀበል ግብረ አበር ለመያዝና ተጨማሪ ማስረጃ ለማሰባሰብ ፖሊስ የ14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የአቶ ምትኩና የልጃቸው ጠበቆች አቶ ፈቱ ኑሬና አቶ ሐብተ ማርያም ጸጋዬ ፖሊስ 14 ተጨማሪ ቀናት መጠየቁን በመቃወም ተከራክረዋል። ሁለቱ ጠበቆች ለአሜሪካ ድምፅ እንደገለጹት አቶ ምትኩ ካሳን በተመለከተ ፖሊስ ጉዳያቸውን የማጣራት ስራ ቀደም ብሎ መጀመሩን የገለጸ መሆኑን እንዲሁም በአራት ክልሎች ላይ የተረጂዎች ቁጥር እንዲጨምርና የሌሉ ተረጂዎች እንዳሉ ተደርጎ በመመሳጠር ተፈጽሟል የተባለውን የሙስና ድርጊት በተመለከተ ፖሊስ የዋና ኦዲተር መስሪያ ቤት ኦዲት ማድረጉን በጊዜ ቀጠሮ መጠየቂያ ሰነዱ ላይ ያመለከተ መሆኑን በመጠቆም የማጣራት ጉዳዩ ያለቀ በመሆኑ የጊዜ ቀጠሮ ሊጠየቅ አይገባም ሲሉ መከራከሪያ ማቅረባቸውንም አብራርተዋል። በተጨማሪም ፖሊስ የጊዜ ቀጠሮ የጠየቀባቸው ጉዳዮች ከተቋም የሚመጡ ማስረጃዎችን ማሰባሰብ በመሆናቸው ተጠርጣሪዎቹ በዋስትና ቢወጡ እነዚህን ከተቋም የሚፈለጉ ማስረጃዎች ሊያጠፉ የሚችሉ አለመሆናቸውን በመግለጽ ፖሊስ ማስረጃዎቹን ለማሰባሰብ የሚከለክለው ነገር የለም ሲሉም ለፍርድ ቤቱ አመልክተው ጉዳዩ ዋስትና እንደማያስከለክል ለችሎቱ አብራርተዋል። በአቶ ምትኩ ልጅ በአቶ እያሱ ላይ የቀረበውን ጉዳይ በተመለከተ ደግሞ የመንግስት እንዲሁም የሕዝባዊ ድርጅ ድርጅት ሰራተኛ ስለመሆኑ ወይም ከመንግስት ሰራተኛ ጋር ስለመመሳጠሩ በጊዜ ቀጠሮ መጠየቂያው ላይ የተጠቀሰ ነገር አለመኖሩን ለአሜሪካ ድምፅ የገለጹት ጠበቆቹ ይህ ደግሞ በሙስና እንደማያስጠረጥርና በሙስና ወንጀል ችሎትም ሊታይ እንደማይገባ መከራከራቸውን ተናግረዋል። በመሆኑም ፖሊስ ያቀረበው የጊዜ ቀጠሮ ውድቅ ተደርጎ አቶ ምትኩና ልጃቸው አቶ እያሱ በዋስትና እንዲለቀቁ መጠየቃቸውንም አስረድተዋል። ፖሊስ በበኩሉ በዋስትና ቢወጡ መረጃ ሊያሸሹ ይችላሉ ብሎ የተከራከረ ሲሆን የግራ ቀኙን ክርክር የተከታተለው ፍርድ ቤቱ የዋስትና ጥያቄውን ውድቅ በማድረግ ከጉዳዩ ውስብስብነት አንጻር ተጨማሪ ምርመራ ማድረግ እንደሚያስፈልግ በማመን ለፖሊስ የ14 ቀን ጊዜ በመፍቀድ ለሐምሌ 22 2014 ዓ ም ቀጠሮ መስጠቱን የተጠርጣሪ ጠበቆች አቶ ፈቱ ኑሬና አቶ ሀብተ ማርያም ጸጋይ ገልጸው ተጠርጥረዋል። በእነዚህ ቀናት ውስጥ ሁለተኛ ተጠርጣሪ አቶ ኢያሱ ምትኩ በሙስና ወንጀል የተጠረጠረበትን ትክክለኛ ምክንያት ፖሊስ በልዩ ሁኔታ አረጋግጦ እንዲያቀርብ ትዕዛዝ መሰጠቱንም ተናግረዋል። ሀገራቸውን ለበርካታ ዓመታት በተለያዩ ኃላፊነቶች ያገለገሉት አቶ ምትኩ ካሳ በሙስና ተጠርጥረው ትናንት በቁጥጥር ስር እስከዋሉበት ጊዜ ድረስ ላለፉት ሰባት ዓመታት የኢትዮጵያ ብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር በመሆን ሰርተዋል። ኮሚሽነሩ እንደ ጎርጎሮሳውያኑ በ2019 የተመድ ዋና ጸሐፊ የውስጥ ተፈናቃዮች ከፍተኛ ፓነል አማካሪ ሆነው ማገልገላቸውም ይታወቃል። ከአቶ ምትኩና ከቤተሰባቸው በተጨማሪ የኤልሻዳይ ድርጅት ኦፕሬሽናል ዘርፍ ምክትል ስራ አስኪያጅ ዶክተር ዮናስ ወልደ ተንሳይ እንዲሁም የድርጅቱ የፋይናንስ ዘርፍ ምክትል ስራ አስኪያጅ አቶ ደሞዝ ሀይሉ በፖሊስ የምርመራ መዝገብ ላይ በተጠርጣሪነት እንደሚፈለጉ ፖሊስ ለኢትዮጵያ ቴሌቪዥን መግለጹ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ ለዚህም ዘገባው አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ይወስድናል። ፕሬዚዳንት ጆ ባይደን በስልጣን ከተቆናጥጡ የመጀመሪያው የሆነውን የመጀመሪያቸው የሆነውን የመካከለኛው ምስራቅ ጉብኝታቸውን በእስራኤል ጀምረዋል። እስራኤል የመከላከያ አቅሟን ከጎረቤት አረብ አገሮች ጋር በማቀናጀት ከኢራን የሚመጣውን ስጋት ለመከላከል ትችል ዘንድ አስተዳደራቸውም መምከሩ ተገልጧል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ እንዲሁም የዋይት ሀውስ ሌላዋ ዘጋቢ አኒታ ፓውል የላኳቸውን ዘገባዎች እንግዱ ወልዴ እንደሚከተለው ጨምቆ ያቀርበዋል። ፕሬዚደንት ጆ ባይደን የመካከለኛው ምስራቅ ጉብኝታቸውን ትናንት ረቡ በቴል አቪቭ ሲጀምሩ ለእስራኤል ጠንከር ያለ የአለንልሽ መልእክት አስተላልፈዋል። ለእስራኤል ደህንነት ያለንን የማይናወጥ ቁርጠኝነት በድጋሚ እናረጋግጣለን። ይህም በዓለም ተወዳዳሪ የማይገኝለትንና በዘመናዊ የመከላከያ ቴክኖሎጂ ረገድ ያለንን ትብብር ይጨምራል። ፕሬዚደንት ባይደን እነዚሁኑ ዘመናዊ የሚሳኤል መከላከያ መሳሪያዎችን ጎብኝተዋል። ከእነዚህም ቴክኖሎጂዎች መካከል አይረን ዶም እና አይረን ቢም በመባል የሚታወቁትን ሚሳይሎች ተመልክተዋል። ለእነዚህ መሳሪያዎች ግንባታ አሜሪካ በቢሊዮን የሚቆጠር ዶላር ረድታለች። ለባላንጣቸው ኢራን መልእክት ለማስተላለፍም እስራኤል ያላትን የመከላከያ አቅም በጎረቤት ካሉ የአረብ አገራት ጋር እንድታቀናጅ ዋሽንግተን አበረታታለች። ኢታን ጊልቦአ በባር ኢላን ዩኒቨርሲቲ የአሜሪካና እስራኤል ግንኙነትን በተመለከተ ተመራማሪ ናቸው። ወደ 2015 የኒውክሌር ስምምነትን ለመመለስ አንድ የመጨረሻ እድል አለ። ካለበለዚያ አሜሪካ መልሳ ራስን ስጋት ላይ የሚጥል አንድን ቀጠናዊ የመከላከያ ስርዓት እየደገፈችና ስፖንሰር ልታደርግ ነው ማለት ነው። ከእስራኤል ቴሌቪዥን ጋር ባደረጉት ቃለመጠይቅ ባይደን እንዳሉት በኢራን ላይ ኃይል የሚጠቀሙት እንደ መጨረሻ አማራጭ ነው። ባይደን በአካባቢው በሚገኙበት በዚህ ወቅት እስራኤል ከአረቡ ዓለም ጋር ጠለቅ ያለ የመቀራረብ ሁኔታ ለመፍጠር ጓጉታለች። የእስራኤሉ ጠቅላይ ሚኒስትር ያኢር ላፒድ ይህንኑ በተመለከተ በአጽንኦት ተናግረዋል። በአብርሃም ስምምነትና በኔጌቭ ጉባኤ መሰረት በመካከለኛው ምስራቅ ከሚገኙ አገሮች ጋር አዲስ የደህንነትና የኢኮኖሚ ግንኙነት ለመገንባት ውይይት እናደርጋለን። ኢራን የኒውክለር መርሃ ግብሯን እንድታቆም ጠንካራ ዓለም አቀፍ ትብብር እንደገና የሚታደስበት ሁኔታ እንወያያለን። ዲ አብርሃም አኮርድ ወይም የአብርሃም ስምምነት ተብሎ የሚጠራው በቀድሞ የአሜሪካ ፕሬዝደንት በነበሩት ዶናልድ ትራምፕ ስልጣን ዘመን በእስራኤል እና በአረቡ ዓለም መካከል ዲፕሎማሲያዊ ግንኙነቶች እንዲሻሻሉ የተደረገ ስምምነት ነው። አረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት እያጠበቁ ቢሆንም ከ1967 ጀምሮ በእስራኤል በተያያዙት የፍልስጤን ግዛቶች ዌስት ባንክ እና ጋዛ ስርጥ ግጭቶች በመቀጠል ላይ ናቸው። ዛሃ ሐሰን በካርኔጊ ኢንዳውመንት ተመራማሪ ናቸው። በአብርሃም ስምምነት ውስጥ የፍልስጤን ጉዳይ ተረስቷል። ትኩረቱ በፍልስጤን ኪሳራ፣ በእስራኤልና በአረብ ጎረቤቶቿ መካከል ቀጠናዊ የኢኮኖሚ ግንኙነትን ማሳደግ ነው። በቅርቡ ተግባራዊ እንደማይሆን ቢያምኑም ነገ አርብ የፍልስጤም መሪዎችን የሚያገኙት ፕሬዝደንት ባይደን የሁለቱ ሀገሮች ችግር በሁለቱ ሀገሮች ብቻ መፈታት አለበት የሚለውን መርህ እንደሚደግፉ አስታውቀዋል። በእኔ አመለካከት፣ ወደፊት በሁለቱም አገሮች እኩልነት፣ ነጻነት፣ ብልጽግናና ዲሞክራሲ ለማስፈን ብቸኛው አማራጭ ነው። ፕሬዝደንት ባይደን በመጀመሪያው የጉብኝት ቀናቸው መጨረሻ የእስራኤልን የጅምላ እልቂት መታሰቢያ ጎብኝተዋል። በዚህም በሚሊዮን የሚቆጠሩና በሁለተኛው ዓለም ጦርነት ወቅት የተጨፈጨፉ አይሁዶችን አስበዋል። ከእልቂቱ የተረፉ አሜሪካውያንንም አግኝተዋል። ፓትሲ ዊዳኩስ ዋራ እና አኒታ ፓውል ከኢየሩሳሌም ላጠናቀሩት ዘገባ እንግዶ ወልደነኝ ከአሌክዛንድሪያ ቨርጂኒያ። አመሰግናለሁ እንግዱ። አድማጮች ወደ ሁለተኛው አጋማሽ ከማለፋችን አስቀድሞ በተለያዩ መንገዶች የአሜሪካ ድምፅን እንዴት መከታተል እንደምትችሉ እናስታውሳችሁ።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 ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በኢትዮጵያ የሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሀያ ስምንት መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ኢትዮጵያ በሚቀጥለው ዓመት 100 ሚሊዮን ኩንታል ስንዴ ለማምረት አቅዳለች፣ ይል ይንደረደራል። ኢትዮጵያ በገበያ ውስጥ ያለውን የስንዴ አቅርቦት እጥረት ለመቅረፍ በዓመት 17 ሚሊዮን ኩንታል ከውጭ ታስገባለች። ለዚህ ደግሞ እስከ 1 ቢሊዮን ዶላር ወጪ ታደርጋለች። ኢትዮጵያ ይህን ከውጭ አገሮች የሚገባ ስንዴ በሀገር ውስጥ በመተካት ለዚህ የምታመጣውን የምታወጣውን የውጭ ምንዛሪ ለመቀነስ በሚቀጥለው ዓመት በምህርና በመስኖ አንድ መቶ ሚሊዮን ኩንታል ስንዴ ለማምረት ማቀዷ ነው የተገለጸው። ይሁንና የዳቦ አምራቾች ደግሞ እኛ የምንፈልገው የስንዴ አይነት ካልተመረተ ያለብን የስንዴ እጥረት ላይቀረፍ ይችላል ይላሉ። ለመሆኑ ዳቦ አምራቾች የሚፈልጉት ስንዴ ምን አይነት ነው? መንግስት የሚያደርገው ጥረት ይህን ፍላጎት ከግምት ያስገባ ይሆን? ገብረ ሚካኤል ገብረ መድኖ እነኝን ጥያቄዎች ይዞ በጉዳዩ ዙሪያ ተከታዩን ያጠናቀረው በኢትዮጵያ ግብርና ምርምር የተገኙ መረጃዎች እንደሚያሳዩት በኢትዮጵያ በአጠቃላይ በአመት እስከ 58 ሚሊዮን ኩንታል ስንዴ ይመረታል። የሀገሪቱ አመታዊ የስንዴ ፍላጎት መጠን ደግሞ 80 ሚሊዮን ኩንታል ነው። ፍላጎቱ ከሚመረተው በላይ በመሆኑም ክፍተቱን ለመሙላት ሀገሪቱ ስንዴ ከውጭ እንደምታስገባ የመስኖ ስንዴ ፕሮጀክት አስተባባሪ ዶክተር ዳንኤል ሙለታ ለአሜሪካ ድምጽ ተናግረዋል። እስከ ቅርብ አመታት ድረስ እስከ 17 ሚሊዮን ኩንታል ከውጭ እያስገባል። የፍላጎቱን 25 ፐርሰንት ማለት ነው ከውጭ በማስገባት ነበረ የምናሟለው። ይሄ እስከ አንድ ቢሊዮን ዶላር ሊያስወጣን እንደሚችል አይተናል። ለስንዴ ፍላጎት መጨመር እንደ ምክንያት የሚነሳው የህዝብ ቁጥር ማደግ ከከተሞች መስፋፋት ጋር ተያይዞ የህዝቡ የአመጋገብ ልምድ መቀየር እንዲሁም በህዝቡ ዘንድ ዳቦ ፓስታና መኮሮኒ የመመገብ ባህል እየጨመረ መምጣት እንደሆኑ ይገልጻሉ ዶክተር ዳንኤል። ሰው ወደ ዳቦ፣ ወደ ፓስታ፣ ወደ መኮሮኒ የምግብ ባህሉን እየቀየረ ስለመጣ ፍላጎቱ በጣም ከፍተኛ ሆኗል። በከፍተኛ ሁኔታ ጨምሯል። ለዚህም ነው እስከ አንድ ቢሊዮን ዶላር መንግስት እያወጣ ከውጭ የሚያስገባ የነበረው። በዚህ ምክንያት እያደገ ያለውን ፍላጎት ለማሟላት መንግስት ስንዴን በመኸር ወቅት ብቻ ማምረት በቂ ሆኖ ስላላገኘው በመስኖ ለማምረት ፕሮጀክት ቀርጾ ተግብረዋል ይላሉ። የመስኖ ስንዴ ፕሮጀክት በሰፊው ከተጀመረ ይህ አራተኛ አመቱ ነው። እድገቱም እጅግ በጣም ትልቅ ነው። እንደምታስብ እንደሚታወቀው ከአራት አመት በፊት በ3500 ሄክታር አካባቢ ነበር የጀመርነው። አሁን ከ400 ሺህ ሄክታር በላይ ደርሷል። በመኸር ወቅት ከሚመረተው የተሻለ ምርታማነት አለው። ምክንያቱም ውሃ መጠንህ ነው የምትሰጠው፣ ሙቀትም ስላለ የበሽታ ኢንሲደንሱ በጣም ዝቅተኛ ስለሆነ በበጋ ወራት ላይ የተሻለ ምርታማነት ይገኛል። ከሰላሳ አምስት እስከ 40 ፐርሰንት እስከ 40 ኩንታል ፐር ሄክታር ብናመርት ከ35 እስከ 40 ሚሊዮን ኩንታል ልናገኝ እንችላለን። በሀገሪቱ ያጋጠመውን የስንዴ አቅርቦት እጥረት ለመቅረፍ በዚህ መልኩ እየተሰራ ቢሆንም የዳቦ አምራቾች ደግሞ ከዚህ ጋር የተያያዘ ጥያቄ ያነሳሉ። በሀገሪቱ እየተመረተ ያለው ስንዴ ለዳቦ ምርት የሚሆን ነው ወይ ሲሉም ይጠይቃሉ። ቪኦኤ በስንዴ አይነት ዙሪያ ማብራሪያ እንዲሰጡት በኢትዮጵያ ግብርና ምርምር ኢንስቲትዩት የስንዴ ጥራት ተመራማሪ የሆኑትን አቶ ታምራት ኮሬን ጠይቋል። ሶስት አይነት ስንዴዎች አሉ። አንደኛው ዱረም ስንዴ ወይም ደግሞ ለፓስታ ለማካሮኒ፣ ለኖድል የሚሆን ማለት ነው። ሁለተኛው አይነት ደግሞ የዳቦ ስንዴ የምንለው ወይም ሀርድ ዊት የምንለው አይነት ዝርያ ነው። ሶስተኛው ደግሞ ሶፍት ዊት የምንለው ወይም ደግሞ ለብስኩት፣ ለኩኪስ፣ ለፓስተሪ፣ ለነዚህ የሚሆን የምንጠቀምበት የስንዴ አይነት ነው ማለት ነው። የስንዴን ጥራትና አይነት የሚለየውም በውስጡ ያለው የፕሮቲን ይዘትና ጥራት በተለይም የግሉተን መጠን እንደሆነ አቶ ታምራት ይናገራሉ። ለፓስታ በተለይ ስፓጌቲ፣ ማካሮኒ፣ ኖዲል ቨርስተሌ የሚባሉ አይነት የፓስታ አይነቶች አሉ። ለእነዚህ የሚያስፈልገው አንደኛው በምናይበት ጊዜ ዋነኞቹ የሚባሉት የፕሮቲን ነው። የፕሮቲን ይዘታቸውና የፕሮቲን ጥራት በዛ ውስጥ ደግሞ ስፔሲፋይ በምናደርግበት ጊዜ ግሉተን ይባላል። ፓስታ ተለጥጦ ወይም ደግሞ ኢላስቲክ ኔቸር እንዲኖረው የሚያደርግ ኔቸር ያለው ግሉተን ወይም ደግሞ ዌት ግሉተን ይባላል። የፕሮቲን ኳሊቲ ደግሞ የምናይበት ግሉተን ኢንዴክስ የሚባል አለ። ያ የግሉተን ኢንዴክስ ዌት ግሉተን አማውንቱ ኢንዱስትሪዎች ከሚፈልጉት ለፓስታ ጥራት ከሚፈልጉት ደረጃ ከሰባ ና ከሰማኒያ ፐርሰንት በላይ በሚሆንበት ጊዜ ግሉተን ኢንዴክሱ አሟልቷል ይባላል ማለት ነው። ለዳቦ ምርት የሚሆነው ስንዴ የግሉተን መጠኑ ከ27 እስከ 30 መሆን እንዳለበትም ይገልጻሉ። የዳቦ ስንዴ በምናይበት ጊዜ የዳቦ ስንዴ በአብዛኛው ኔቸሩ ዳቦ ሎፍ ወይም ደግሞ ኩፍ እንዲል ኩፍ እንዲል ነው፣ እንደ ፓስታው እንዲለጠጥልን ወይም ደግሞ ኢላስቲክ እንዲሆን ሳይሆን በሚቦካበት ጊዜ ወይም ፈርመንት አድርጎ በሚሄድበት ጊዜ የሚነሳለን ወይም ደግሞ ኩፍ ብሎ እንዲይዝልን አዎ፣ እንዲይዝልን የሚያደርግ ኔቸር ያለው ስለሆነ ኢላስቲክ ኔቸር ነው። ይሄንንም ግሉተን ፊት ያልናቸው የግሉተን መጠን ነው። ይሄ ኢላስቲክ ያልነው የፓስታ ላይ እዚህ ጋር ደግሞ ኤክስፓንሽን ይባላል። ኤክስፓንድ ወይም ከፍ እንዲል የሚያደርግልን ማለት ነው። እዚህ ጋም የግሉተን መጠኑ ከፍ ያለ ነው። ፓስታ ደረጃ ባይደርስም ኦልሬዲ ተቀራራቢ የምንላቸው ናቸው። ከ27 እስከ 30 ባለው ነው። ለፓስታ በሚሆን ሰዓት ከ30 በላይ ነው። የስንዴ ጥራት ላይ አሉታዊም ይሁን አዎንታዊ አስተዋጽኦ የሚያደርጉ ምክንያቶች እንዳሉ ያብራራሉ። አንደኛው የአፈሩ ሁኔታ ነው። የአፈሩ ሁኔታ የሚያስፈልገው ንጥረ ነገር አፈሩ ውስጥ የሚገኝ ከሆነ ያን ንጥረ ነገር ይዞልን እንዲቆይ ያደርጋል። አንደኛው ነው። ሌላው የአየር ንብረቱ ሁኔታ ቴምፕሬቸሩ፣ ሙቀቱ ሙቀቱ የሚፈለገው በተለይ ስንዴ እንደምናውቀው በተለይ የዱረም ስንዴ ይሄ ከምናቀው ሞቃት አካባቢን በጣም ይመርጣል። ያ ለሞቃት አካባቢ የሚመች አይነት ሙቀት ሲያገኝ ንጥረ ነገሩ እየጎለበተ እየጎለበተ እየጎለበተ ይመጣል ማለት ነው። የኢትዮጵያ የመስኖ ስንዴ ልማት ፕሮጀክት የዳቦ አምራቾችን ፍላጎት ታሳቢ በማድረግ ለዳቦ ስንዴ ትኩረት መስጠቱን ዶክተር ዳንኤል ተናግረዋል። እያመረት ነው ያለነው፣ እንደውም በአብዛኛው የዳቦ ስንዴ ነው። እንደገና ደግሞ ዝርያዎቹም አዳዲስ ዝርያዎች ለቆላማ ቦታ ነው ያዘጋጀ ናቸው። እነሱ ደግሞ ከሀይላንድ ዝርያዎች ሲግኒፊካንት የተለዩ አደሉ። የተለየ የሚያደርጋቸው ቶሎ መድረሳቸው ነው። ቶሎ መድረሳቸውን ደግሞ የምንፈልገው ቀዝቃዛው ወቅት በጣም ትንሽ ነው ቆላማው ሶስት ወር አራት ወር ነው። ስለዚህ በዛች በሶስት ወር እና በአራት ወር ውስጥ እንዲደርሱ ቶሎ ማቹር እንዲያደርጉ ስለምንፈልግ እነሱን አመጣን። እንደውም ደግሞ ከአሁን ካነሳው ሀሳብ በተቃራኒ ወደ ፈንታሌ ቲቪል አካባቢ በብዛት የመስኖ በመስኖ ስ እንዲያብቅልን ነበር እና አዳማ አካባቢ ያሉ የዳቦ ፋብሪካዎች በ2012 ማለት ነው በ1500 ገዝተውት ነበረ። ሂደው ቴስት ሲያደርጉት በጣም ጥሩ ስለነበረ ተመልሰው በ1800 ፋርም ጌት ላይ ሲገዙት ነበር። ኳሊቲውን አይተዋል። ከዚህም በላይ አሁንም የዳቦ አምራቾቹ የሚፈልጓቸው የስንዴ ዝርያ አይነቶች ካሉ ለእኛ ይንገሩን፣ እነሱን ለማምረት ዝግጁ ነን፣ አብረንም እንሰራለን ብለዋል የፕሮጀክት አስተባባሪው። የተለዩ ዝርያዎች እንፈልጋለን የሚሉ ከሆነ ለእኛ ያቅርቡት፣ እነዛን ቫራይቲዎች አስገብተን አሁን በምንሰራው አንድ ሚሊዮን ሄክታር ውስጥ በሰፊው መስራት እንችላለን። ቀርበው ከነሱ ጋር ለመስራት እኛ በጣም ሬዲ ነን። ምክንያቱም ዲማንድ ድሪቭን የሆነ ስራ ነው መስራት የምንፈልገው። የተለየ ፍላጎት ካላቸው እኛን ቢያናግሩን በጣም ደስ ይለናል። ኢትዮጵያ በመስኖ ለማምረት ካቀደችው 40 ሚሊዮን ኩንታል በተጨማሪ 60 ሚሊዮን ኩንታል ስንዴ ደግሞ በመኸር ወቅት ለማምረት ማቀዷን ዶክተር ዳንኤል ገልጿል። ይህም አጠቃላይ ሀገራዊ የምርት እቅዱን ወደ 100 ሚሊዮን ኩንታል ያደርሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችን ነው። ወደ ተከታዩ ቅንብር ልሰዳችሁ ዓለም አቀፍ ርዕሰ ጉዳይ ነው። ይህ ደግሞ በጦርነት ቀጠና ውስጥ የሚገኙ በሺህ የሚቆጠሩ ህጻናት ከፍተኛ ጥቃትና ሞት ይደርስባቸዋል ሲል የተባበሩት መንግስታት ድርጅት አስታወቀ። ባለፈው ዓመት በሺህ የሚቆጠሩና በጦርነት ቀጠና ውስጥ የሚገኙ ህጻናት ከፍተኛ የሚባል ጥቃትና እንግልት፣ የአካል ጉዳት እንዲሁም አስገድዶ የመደፈርና ሞት የሚደርስ ወይም እስከ ሞት የሚዘልቅ ፈተና ወይም አደጋ ይደርስባቸዋል ሲል የመንግስታቱ ድርጅት አመልክቷል። እንደ ዩክሬን ባሉ አዲስ ጦርነት የተቀሰቀሰባቸው አካባቢዎች ለሚኖሩ ህጻናት የደህንነት ሁኔታ ስጋት እየጨመረ መጥቷል ሲልም የተባበሩት መንግስታት ድርጅት ጨምሮ ገልጧል። እንግዲህ ወልዴ ነው ያቀናበረው። አፍጋኒስታን፣ ኮንጎ ዲሞክራቲክ ሪፐብሊክ፣ እስራኤልና የተያዙት የፍልስጤን ግዛቶች፣ ሶማሊያና የመን ባለፈው አመት ህጻን ሆኖ ለመኖር እጅግ አደገኛ ቦታዎች ተብለው ተመዝግበዋል ሲል የተባበሩት መንግስታት ድርጅት ባወጣው አመታዊ ሪፖርት አስታውቋል። ቨርጂኒያ ጋምባ የዋና ጸሐፊው የሕፃናትና የግጭት ልዩ ልዑክ ናቸው። እውነታው እንደሚያሳየው ግጭት ባለባቸው አካባቢዎች የሚኖሩ በሺዎች ባይሆኑ እንኳን በመቶዎች የሚቆጠሩ ሕፃናት በየቀኑ የጥቃት ሰለባዎች ይሆናሉ። የዋና ጸሐፊው የሕፃናትና የግጭት ልዩ ልዑክ ቨርጂኒያ ጋምባ የሚመሩት ቢሮ በየአካባቢው ካሉ የተመድ ሠራተኞች ጋር በመተባበር እንዳረጋገጠው 24,000 የሚሆኑ በሕፃናት ላይ የደረሱ በደሎች ተመዝግበዋል። ከ8,000 በላይ የሚሆኑት ሕፃናት ተገድለዋል አሊያም የአካል ጉዳት ደርሶባቸዋል። 6310 የሚሆኑት ተመልምለው ውጊያ ላይ እንዲሳተፉ ሲደረግ፣ 3500 የሚሆኑት ደግሞ ተጠልፈዋል። ሪፖርቱ ይፋ ያደረገው ትልቅ አሳሳቢ ዝንባሌ ደግሞ በሕፃናት ላይ እየጨመረ የመጣው ጠለፋና ጾታዊ ጥቃት ነው። ከ2020 ጋር ሲነጻጸር ጠለፋና ጾታዊ ጥቃት በ20 በመቶ ጨምሯል። ቨርጂኒያ ጋምባ እንዳሉት የሚጠለፉት ልጃገረዶች ወደ ህገወጥ አሸጋጋሪዎች ተላልፈው ከዛም እንደ ቦኮሃራምና በምዕራብ አፍሪካ የአይሲስ ክንፍ ላሉ ቡድኖች ተላልፈው ይሰጣሉ። 98 በመቶ የሚሆነው ጾታዊ ጥቃት በልጃገረዶች ላይ እንደሚፈጸምም አክለዋል። እንደ አውሮፓውያን አቆጣጠር በ ከአራት ከፍተኛ ጥቃት ከደረሰባቸው ውስጥ አንዷ ሴት ነበረች። በ2021 ግን ከሶስት ተጠቂዎች መካከል አንዷ ሴት ሆናለች። በቻድ ሐይቅ ተፋሰስ አካባቢ በልጃገረዶች ላይ የተፈጸመ ጥቃት በከፍተኛ ደረጃ ጨምሯል። ካሜሮን፣ መካከለኛው የአፍሪካ ሪፐብሊክ፣ ቻድ፣ ሊቢያ፣ ኒጄር እና ናይጄሪያ የቻድ ሐይቅ ተፋሰስ አካባቢ በመባል ሲታወቁ እነዚህ አካባቢዎች አለመረጋጋት፣ የጎሳ ግጭት እና ሽብር የሚበዛባቸው አካባቢዎች ናቸው። የዚህ ዓመቱ የተመድ ሪፖርት በሕፃናት ላይ በደል የሚፈጽሙን መንግስታት በስም መጥራትና ማሸማቀቅ በሚል መሪ ቃል የወጣ ነው። በሪፖርቱ እንደተጠቀሰው 57 የሚሆኑ ወገኖች በግጭት ላይ ተሳትፈዋል። ከዚህ ውስጥ ሰባቱ መንግስታት ሲሆኑ የተቀሩት ደግሞ ከመንግሥት ውጭ ያሉ ኃይሎች ናቸው። ስማቸው ከተጠቀሰው መንግስታት ውስጥ ማይናማር፣ ኮንጎ እና ሶሪያ ይገኙበታል። አይሲስ፣ አልቃይዳ፣ ቦኮ ሐራም ና አልሻባብ ከመንግስት ውጭ ያሉ ኃይሎች ዝርዝር ውስጥ በቀዳሚነት ተመዝግበዋል። የህጻናትና የግጭት ልዩ ልዑክ ሆነው የሚያገለግሉት ቨርጂኒያ ጋምባ በተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተሰጣቸው አዲስ ልዩ ሥራ ደግሞ በኢትዮጵያ፣ ሞዛምቢክ፣ ዩክሬንና መካከለኛው ሳህል አካባቢዎች የተፈጠሩትን አዲስ ክስተቶች መከታተል ነው። ከተመድ ለተላከው መግለጫ እንግዶሌነኝ ከአሌክዛንድሪያ ቨርጂኒያ አመሰግናለሁ እንግዲ ክብራትና ክብራን አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ አለም አቀፍ ርዕስ ደግሞ ወደ ሞዛምቢክ ይመልሰናል። የህጻናት ጉዳይንም ይመለከታል። ኒክታር ቤንዲክቶ በደቡብ ማዕከላዊ ሞዛምቢክ የሚኖር ሳሊ ነው። አካል ጉዳተኛም ነው። ነገር ግን ጉዳቱ ሳያግደው የህጻናት ኪነጥበብ ትምህርት ቤት የመክፈት ህልምም አሳድረዋል። የአንድሬ ባፕቲስታን ይህን ዘገባ እደን ገረመው እንደሚከተለው ታቀርበዋለች። ኒክታር ቤኔዲቶ ገደብ ማለት ምን እንደሆነ ያውቃል። ከወልደቱ አንስቶ በእጆቹ መተጣጠፊያ ላይ ጉዳት ስላለበት በእግሮቹ በመጠቀም ስዕል ይስላል። ኒክታር በ37 ዓመት ዕድሜ ካጋጠሙኝ ነገሮች ሁሉ ኮቪድ-19 ትልቁ ተግዳሮት ነው ይላል። ይሁን እንጂ ኒክታር ስራ አላቆመም። እንደውም ይሄ ሁኔታ የዓለምንባ የተሰኘ ተከታታይ የስዕል ስራዎችን እንዲሰራ አነሳስቶታል። የዓለምንባ የተሰኘውን ብዙ ጊዜ ስየዋለሁ። ይህ የስዕል ስብስብ ኮቪድ-19 በህይወታቸው ላይ ከባድ ጫና ያስከተለባቸው ሴቶችና ህጻናት ላይ ያተኩራል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ ኮቪድ-19 ያለ እድሜ ጋብቻ እና የልጃገረዶች ትምህርት ማቋረጥ ችግር በዓለም ዙሪያ እንዲንሰራፍ አድርገዋል ሲል ያስታወቀ ሲሆን የሞዛምቢክ ባለስልጣናትም በዚሁ ሀሳብ ይስማማሉ። ይህ ችግርም ኒክታር ቤኔዲቶ በሚኖርበት ማኒካ ግዛት ተስፋፍቷል። የኒክታር ስዕሎችና አዲሱ ስራውም ይህንን የሚያስቃኝ ሲሆን በምስሉ ላይ ያሉ ህይወት የከበዳቸው ነፍሰ ጡር ሴቶችን ያስቃኝናል። ኮቪድ በተከሰተ ጊዜ በገጠር የሚኖሩ ሰዎች ምን እንደተፈጠረ እንኳን አላወቁም ነበረ። በዚህ ምስል ላይ የሚታዩ ሴቶች ሁሉንም ነገር የተሸከሙ ሲሆን ኮቪድ-19 የሆነ መጥፎ እርግማን ነው ብለው ስለሚያስቡ የሚኖርበትን መንደር ለቀው ሲሄዱ ያሳያል። ለዚያም ነው ከጀርባቸው ሳልኳቸው። ሌላኛው ምስል ደግሞ አንዲት ቆንጆ ሴት እንስራ ተሸክመ ያሳያል። ፊቷ ላይ ሐዘን የሚታይ ሲሆን ከትምህርት ቤት በመቅረቷ ነው ያዘነችው ይላል ኔክታር። መስራት የማትፈልገውን ስራ መስክ ሂዳ መስራት አለባት። ነገር ግን በልጅነቷ ስላገባች ይህንን ለማድረግ ትገደዳለች። በወረርሽኛ የተነሳ የተጣሉ የእንቅስቃሴ ገደቦች ኒክታር እንደ ልቡ ተጓጉዞ በሌሎች ከተሞችም ስራውን እንዳያሳይ ተግዳሮት ደቅኖበታል። ስዕሎቹን ለጓደኞቹ በመሸጥ ከሚያገኘው ገቢና ከመንግስት በሚሰጠው የምግብ ድጋፍ ኑሮ እንደሚመራ ይገልጻል። ነገር ግን በዚህ አያማርርም። ፎር ሚ፣ አርት ኢዝ ኖት አባውት ዘ መኒ። ጥበብ ስለ ገንዘብ ተብሎ የሚደረግ ነገር አይደለም። ጥበብ ማለት ሰዎች ነገሮችን በተለየ አተያይ እንዲያዩ ማድረግ ነው። ኒክታር ልጅ ሳለ አካል ጉዳተኝነቱ ከሌሎች ሕፃናቶች ጋር እንዳይጫወት አግዶት ነበር። ከብቸኝነቱ ለመላቀቅ ሲል መሳል መጀመሩንም ይናገራል። አሁን ላይ ታዲያ አካል ጉዳት ላለባቸውም ሆነ ከጉዳት ነጻ ለሆኑ ሕፃናት የሥነ ጥበብ ትምህርት ቤት የመክፈት ህልም አለው። ብዙ ሕፃናትን አሰባስቤ ስዕል ማስተማር እፈልጋለሁ። ነገር ግን ብቼን ይህን ማድረግ አልችልም። ኒክተር በሥራዎቹ ፈጠራ ማበረታታትና እርስ በርስ መተሳሰብ እንዲኖር ለማድረግ ይጥራል። በጥበብ ሙያ ውስጥ ሊታወስበት የሚፈልገውና ሊተወው የሚሻው አሻራም ይህንኑ ነው። ኤደን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ አራት ሰዓትም ይቀጥላል። በትላንትናው እለት አስተዋውቀን ለዛሬ ያሳደር ነው ዘገባ ነው ወደ ሰሜን ኢትዮጵያም ይወስደናል። በትግራይ ክልል በሚገኙ የ ዕዳጋ ሐሙስና ውቅሮ ከተሞች የሚገኙ ነዋሪዎች መሠረታዊ አገልግሎቶች በሌሉበት እንዴት እየኖሩ ነው? ሲል ነበር ሙሉጌታ ጽብሃ የመንግስት ሠራተኞች፣ ጡረተኞችና በንግድ ስራ የተሰማሩ ወገኖችን አነጋግሮ ተከታዩን የዘገበው ጎይቶም ገብረ እግዚአብሔር ይባላል። በትግራይ ክልል አዳጋ ሐሙስ በምትባል ከተማ ነዋሪ ነው። የመንግስት ሰራተኛ መሆኑ የሚናገረው ጎይቶም አንድ አመት ሙሉ ደሞዝ እንዳልተከፈለውና መሠረታዊ አገልግሎቶች ባለመኖሩ ችግር ውስጥ እገኛለሁ ብለዋል። ከአሁን በፊት ትራንስፖርትም መጠነኛ ነው፣ ደሞዛችንና የነበረው ትራንስፖርት ማች ያደርጋል ማለት ነው። ጥሩ ነው፣ ጥሩ ነው የነበረ ነው። ስለዚህ መጠነኛ ነው የነበረው ማለት ነው። አሁን የለም። ቀቅሎሎም ነዳጅ ምናምን ስለሌለ ያው ትራንስፖርት ተዘግቷል በሚባል ደረጃ ነው ያለ ማለት ነው። ደሞዝ ደግሞ አስራ ሁለት ወር እስካሁን አልተከፈለንም። ያለ ደሞዝ ነው እየኖርን ያለ ነው። አሁን ኑራችን በጣም በከባድ ሁኔታ ነው ያለ ነው ማለት ነው። ምክንያቱም ያው ካገኘንም ከቤተሰባችን ለምነን እያመጣን ነው ያለ ነው። አሁን በጣም መሰረታዊ ሸቀጦችም ክባል ስላሉ በጣም ዋጋቸው ስለከበረ ከአሁን በፊት ዘይትም ሙሉ ነው ምንጠቀው የነበር ነው። ከዛ አስፌዛ ምናምን ሁሉም ሙሉ ነው የነበረው ማለት ነው። አሁን ግን በቃ እንደ ሁኔታው ባገኘ ነው መልኩ ነው ሁሉም እያተጠቀምን ያለ ነው ማለት ነው። እስካሁንም የሰብአዊ እርዳታ አለማግኘቱ ነው የተናገረው። ወይዘሮ ዝፋን ዮሐንስ የተባሉ በከተማዋ የሚኖሩ በበኩላቸው ልብስና ጫማ መሸጫ ሱቅ እንደነበራቸው ገልጸው በአሁኑ ጊዜ የሚገባ ሸቀጥ ባለመኖሩ ቡናና ሻይ እየሸጡ ለመኖር ጥረት እያደረጉ መሆኑ ገልጸዋል። በአሁኑ ጊዜ ባለው ችግር ተጠቂ የሆኑ ሴቶች ናቸው በማለትም ገልጸዋል። ከባድ ስለሆነ እኛ በጭንቅ ላይ ነው ያለ፣ ነው ብዙ ሰው እየሞተ ነው። በርሃምም እርዳታም አለ ይባላል፣ ያው እሱም ያልደረሰው ስንት እንዳለ ነው። ነዳጅ የለም፣ በጣም ከባድ ነው። በቃ ለመግለጽ ቃላት ያጥረኛል። እኛ ራሳችን በራሳችን ሰርተን የምንተዳደር የነበርና አሁን ደግሞ የሰው ጠባቂ ሆነናል። ባንኪ ተጠቃሚ ኤቲኤም ይሁን ሌላ በዘመናዊ ሁኔታ ነበር የሚተዳደረው ሰው በአሁን ሰዓት ግን ያስቀመጠው ብር እንዳይወጣ እንደፈለገ እንዳይጠቀም ባንክ አለመኖሩ ብር የለም። በአሁን ሰዓት በከባድ ችግር ላይ ነው ያለው ሰው በእናቶች ደግሞ በወሊድ ምክንያት እየተሰቃዩ ትራንስፖርት አለመኖሩ አዲግራት ለመሄድ በመንገድ ላይ እየቀሩ ነው። ሕክምና የሚባል የለም እዚህ መድኃኒት የለም፣ ሕክምና የለም። በውቅሮ ከተማ ነዋሪ የሆኑ አቶ ገብረ እግዚአብሔር ገብረ መድህን የተባሉ የነዳጅ ማዲያና የኮንስትራክሽን ማሽነሪዎች እንደነበሯቸው ገልጸው ከጦርነቱ በኋላ ግን ኑሯቸው ከባድ ሁኔታ ውስጥ ይገኛል ብለዋል። እጅግ እጅግ በከፋ ሁኔታ ላይ ነው ያለ ነው። ድሮ ሰርተን ለመንግስት ግብር ከፍለን እኛም በጥሩ ሁኔታ ነበረ የምንኖረው። ነዳጅ ማዲያ ያለን ትራንስፖርት ማሽነሪ ኮንስትራክሽንም፣ እነዚህ ስራዎች ላይ ተሰማርተን ነበር የምንሰራ አሁን ያለንበት ሁኔታ በጣም መጥፎ ውስ። አቶ ወልደ አብርሃ ተስፋይ የተባሉ በወቁረ ከተማ ነዋሪ የሆኑት በጥሮታ እየተዳደሩ እንደነበሩ የገለጹ በበኩላቸው ከባድ ነው ኑሮውን። በአሁኑ ጊዜም ደግሞ ድሀ የሚችልበት አይደለም። ከአሁን በፊት በሷን በጥሮታ ነው የምተዳደር፣ እሷም አጥቻታለሁ። አሁን የለም፣ ባንክም የለም። አመት አድርጌያለሁ፣ ከሰኔ እስከ ሰኔ አመት አድርጌያለሁ። ሁሉ የለም፣ ስልክ ያለ፣ ኢንተርኔት ያለ ባንክ የለም። ኑሮውም ደሞ ገበያውም ደሞ በጣም አስቸጋሪ ነው። ስለዚህ ምንም ድሃ የሚችለው አይደለም። አስተያየት ሰጪዎቹ ሰብአዊ ድጋፍ በበቂ መንገድ ወደ ህዝብ ሊዳረስ ይገባል፣ ህዝባዊ አገልግሎቶች ባንክ፣ ስልክ፣ መብራት፣ ነዳጅ፣ ኢንተርኔት እንዲሁም የመጓጓዣ አገልግሎት ሊለቀቁ ይገባል ብለው አጠቃላይ ችግሩ ደግሞ በሰላማዊ መንገድ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም። ሙልጌታ ጽብሃን አመሰግናለሁ። አድማጮች ለምሽቱ የመጨረሻው ወዳደረግ ነው ዘገባ ነው መወስዳችሁ በኢትዮጵያ ከግማሽ ምዕተ ዓመት በላይ የቆየው የደም ልገሳ አቅርቦት ስርዓት ውስጥ በየአመቱ የደም አቅርቦት ፍላጎት በአስር ከመቶ እያደገ እንደሚገኝ ይህ ብሔራዊ የደም ባንክ አስታውቋል። በተለይም የእናቶችና የጨቅላ ህጻናትን ህይወት እንዲሁም የትራፊክ አደጋ ተጎጂዎችንና በጽኑ ህመም ላይ የሚገኙ በሽተኞችን ህይወት የሚቀጥለው ደም በህጻናት የህክምና ክፍል ውስጥ በከፍተኛ ሁኔታ ይባክናል ይላል ኤደን ገረመው ናት የተከታተለችው። በዓለም ዙሪያ ከፍተኛ የሆነ የደም እጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት። ከዘመናዊ ህክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህጻናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጆችና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው። ይሁን እንጂ ከባህል ከሃይማኖት፣ ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገና በጁ ይናገራሉ። የደም ፍላጎት አሁን ከጊዜ ወደጊዜ በጣም በከፍተኛ ሁኔታ እየጨመረ ነው። አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው። ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ህክምና ኢትዮጵያ ውስጥ አለ። የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ። በየአመቱ በአስር ፐርሰንት ይጨምራል የደም ፍላጎት። የዚህ አመትን ስናየው ወደ ሶስት መቶ ሰማንያ ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን። በሚቀጥለው ዓመት ከዚህ በላይ አስር ፐርሰንት ጨምሮ ያድጋል። በየዓመቱ የደም ፍላጎቱ በአስር ፐርሰንት እየጨመረ ነው የሚለው እንደኛ አቆጣጠር እስከ ሁለት ሺ አራት ዓመተ ምህረት ድረስ በፈረንጆች እስከ አስራ ሁለት ማለት ነው። ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ነው ነበር። ይሄ ደግሞ ብዙ እናቶችን ያው እንደምናውቀው ብዙ ሰዎችን ደሞ ለሞት ዳርጓል። ደም ደግሞ በሕክምናው ውስጥ በጣም ወሳኝ ስለሆነ ይህንን ለመቀየር ነው። ደምን ከበጎ ፈቃደኛ ብቻ በማሰባሰብ ለታካሚዎች መስጠት የእኛ ክፍል የሚሰራው ይሄን ነው። ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ህይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርሲቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለአራት ዓመታት በጥራት አገልግሎት ቁጥጥር አገልግለዋል። ይሄ ሶስት መቶ ሀምሳ ሚሊሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ተጠናንሶ፣ ህፃናት እንዲወስዶ የሚደረገው ህፃናት ደግሞ እንደ የድሜ ደረጃ እስከ አዋቂ የሚባለው ድሜ ደረጃ ድረስ ከሁለት ዓመት በታች አለ ከስድስት ወር በታች እስከ አንድ ዓመት ከሁለት ዓመት በታች ከአምስት ዓመት በታች እስከ አስር አስራ ሁለት ዓመት እየተባለ የሚከፋፈለው የድሜ ደረጃዎች አሉ እና እንደየድሜ ደረጃቸው በኪሎ ተሰልቶ ነው የሚሰጠው። አዋቂ ሙሉ የመውሰድ እድላቸው በጣም ይከተኛል። የተለገሰው ደም የተወሰነ ነገር ህፃናቱ ከላዩ ላይ ከወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው። ይህንን የደም ባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸው እና ለህጻናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርስቲ የህጻናት ሕክምና ማዕከል ሐኪም የሆኑት ዶክተር መሀመድ በሽር ይገልጻሉ። እኛ ጋር ያለው ችግር ምንድን ነው? አሁን ለምሳሌ ጨቅላ ህጻናት እንደተወለዱ በሰባት ቀን በአስር ቀን ተገርዘው ይመጣሉ ኒዮናታል ጆንዲስ ይባላል። ቢጫው ነው ይመጣሉ። እነዛ ህጻናት ለመኖር እና ለመሞት ትንሽ ደም ነው የሚፈልጉት በኪሏቸው ከአስራ አምስት ሲሲ እስከ ሀያ ሲሲ ነው፣ ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው። ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ህፃናት ላይ እንደ ሀገር በትናንሽ የደም ቀረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለ የምናደርገው ምንድን ነው? ለትልልቅ ሰዎች ወይ አደልት ከረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ አራት መቶ ሀምሳ ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም ሀምሳ ሲሲዋን መታክል ተጠቅመሽ ወደ አራት መቶ የሚል ደም እየተንገበገብሽን ቢሆን ወደ ቆሻሻ ይጣላል ማለት ነው። ዶክተር መሐመድ አያይዞም አንድ ለአዋቂ መሆን የሚችል ደም እንደ ህፃናቱ ክብደት ጨቅላ ከሆኑ ከስምንት እስከ አስር ህጻናት፣ ከፍ ካሉ ደግሞ እስከ አራት ህጻናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ሕፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በሕፃናቱ ልክ ተዘጋጅተው ቢሆን ኑሮ ሰውነቱ የተቀበለውን የደም አይነት እንደ አስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ። ከፍተኛ ደም ማነስ ያላቸው ላ። ብዙ ወይ አራት ወይ አምስት ጊዜ ፓኬጅ ትራንስፊውዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ የተገኘቿን አንድ ዩኒት ሳይሆን የከሰጠሽ በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ አራት መቶ የሚሉም ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምተኙት። እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስበው የተሰበሰቡ ላይ ጥቅማቸው ምንድን ነው? አንድ አራት መቶ ሀምሳ የተሰበሰበውን በትናንሽ ቀሪጤቶች አርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን ሁለት መቶ ሲሲ የሚያስፈልገው ከሆነ ከዛቸው ዩኒት ውስጥ ከተቀነሰችው ወይ ሶስትም ከሆነ የምትፈልጊውን ያህል መጠን ትጠቀሚያለሽ። ያ ደግሞ ተመሳሳይ ደም የተረፈው ከአራት መቶ ሀምሳ ከፍሪጅ ባልወጣ በትናንሽ ቦርሳ ከረጢት ውስጥ ለሌላም ህጻናት የመጠቀም እድል ይኖራል የጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህር እና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም የአነስተኛ የህጻናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጣል ይላሉ ሳተላይት ባክስ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህፃናት የሚያስፈልጋቸው የደም ተዋጽኦ እና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው እሱም በጣም በጥቂት ቁጥር ማለት ነው። የህፃናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችልና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህሙማን ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ሕክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና ጤና ጥበቃ ሚኒስቴር ያውቃሉ ወይ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁን ጠይቀናል። ይሄ የደም ከረጢት ለህፃናት የሚዘጋጀው መስተካከል አለበት። ደም ባንክ ወይን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው ዓመት ከጤና ጥበቃ ሚኒስቴር ከህፃናት፣ ከኤምሲች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉድም የደሙ ባለፈው ዓመት ሰፊ ስራ ሲሰራ አንደኛ የሌሎች ዓለም ተሞክሮ ምን ይመስላል የሚለውን አይተናል። የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ሕክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።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 ለሐሙስ ምሽት ያዘጋጀውን ፕሮግራም እዚህ ላይ ያጠናቀቀ። ነገ አርብ ምሽት ከልዩ ልዩ ቅንብሮች ጋር እንመለሳለን። አስተናጋጃቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር ብዙ የተሰናበትን። በእኔ በኩል ሰላም፣ ደህና ደሩ።